የተባበሩት መንግስታት ድርጅት ዛሬ ረቡዕ ባወጣው መግለጫ ጦርነት ባለባቸው የሰሜን ኢትዮጵያ ለአለም ምግብ ፕሮግራም የሚሰሩ ሰባ ሁለት አሽከርካሪዎች መታሰራቸውን አስታውቋል። ይህ መግለጫ የወጣው የተባበሩት መንግስታት ድርጅት በኢትዮጵያ የሚሰሩት ሀያ ሁለት የድርጅቱ ሰራተኞች በትግራይ ተወላጆች ላይ የሚደረገውን የእስር ዘመቻ ተከትሎ አዲስ አበባ ውስጥ በፌዴራል መንግስቱ ታስረዋል ሲል ትናንት ማክሰኞ ያወጣውን መግለጫ ካስታወቀ በኋላ ነው። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የመንግስታቱ ድርጅት ቃል አቀባይ ስቴፋኒ ዲጃሪክ ከዓለም የምግብ ፕሮግራም ጋር በኮንትራት የሚሰሩ ሰባ ሁለት አሽከርካሪዎች በአፋር ክልል ዋና ከተማ ሰመራ ውስጥ መያዛቸውን አረጋግጠናል፣ የታሰሩበትንም ምክንያት እንዲያስረዱን ከኢትዮጵያ መንግስት ጋር እየሰራንበት ነው ብለዋል። በመንግስታቱ ድርጅት ስር በሚገኙት የተለያዩ ተቋማት የሚሰሩት ሰራተኞች ስለታሰሩበት ምክንያት የተገለጸ ነገር አለመኖሩን የገለጹት ቃል አቀባዩ መንግስት የታሰሩት ሰራተኞች ደህንነት የተጠበቀና የተሟላ የሕግ ከለላ እንዲሰጣቸው ለማድረግ እንደሚሰሩ ተናግረዋል። አንዳንዶቹ ከታሰሩ ጥቂት ቀናት ያለፋቸው መሆኑን ቃል አቀባዩ የገለጹ ሲሆን ስድስት ሰዎች ሲለቀቁ አስራ ስድስቱ ግን አሁንም በእስር ላይ መሆናቸው ተመልክተዋል። በእስር የቀሩት በተባበሩት መንግስታት የደህንነት ባለሥልጣናት የተጎበኙ መሆናቸውም ተገልጿል። በአፋር ሰመራ ከታሰሩት አሽከርካሪዎች የብሔር ማንነታቸው በግልጽ ተለይተው ያልታወቀ መሆኑም በዘገባው ተጠቅሷል። በአፋር ሰመራ የታሰሩት አሽከርካሪዎች የብሔር ማንነታቸው በግልጽ ተለይተው ያልታወቀ መሆኑም በዘገባው ተጠቅሷል። እንደ አውሮፓ አቆጣጠር መስከረም 30 ሰባት የተባበሩት መንግስታት ድርጅት ሰራተኞች በአገር ውስጥ ጉዳይ ጣልቃ ገብተዋል ተብለው ከአገር የተባረሩ መሆናቸው ይታወቃል። በትናንትናው እለት ስለ ጉዳዩ ተጠይቀው አስተያየታቸውን የሰጡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ እንዲህ ብለዋል። ይህ የተረጋገጠ ከሆነ እኛም የብሔር ማንነትን መሰረት በማድረግ የተያዙትን የተባበሩት መንግስታት ድርጅት ሰራተኞችን እስር እናወግዛለን። እርስዎ ከጠቀሱት ሪፖርት እንደምንረዳው እነዚህ የታሰሩ ሰዎች የትግራይ ተወላጆች ናቸው። ኢትዮጵያ መንግስት የጸጥታ ኃይሎች የብሔር ማንነትን መሰረት አድርገው የሚያደርሱት ወከባና ጥቃት በፍጹም ተቀባይነት አይኖረውም። ከህዋት ጋር ግንኙነት ባላቸው የትግራይ ኃይሎችና አማጽያንም የሚደርሱትን የበቀል ጥቃት እኩል እናወግዛለን። ሁሉም ወገኖች ከእንደዚህ ያለ ድርጊት ተቆጥበው የሰብአዊ መብትና የሕግ የበላይነትን እንዲያከብሩ ጥሪያችን እናቀርባለን። የተባበሩት መንግስታት የጸጥታው ምክር ቤት በበኩሉ መንግስት ወደ አካባቢው የሚላከው እርዳታ እንዳይደርስ በማድረጉ በትግራይ ክልል የምግብና የነዳጅ እጥረት መከሰቱን አመልክቷል። ጦርነቱ ሙሉ ለሙሉ ወደ እርስ በርስ ጦርነት ከማምራቱ በፊት በትግራይ ላለው ግጭት የፖለቲካ መፍትሄ ለመስጠት የሚደረገው ጥረትና እድሉ ጊዜው እየጠበበ መምጣቱንም ምክር ቤቱ አስታውቋል። በዩናይትድ ስቴትስና ግብፅ የጋራ ምክክር ላይ ከግብፅ የውጭ ጉዳይ ሚኒስትር ጋር ተገናኝተው በኢትዮጵያ ጉዳይ ላይ መነጋገራቸውን ያወሱት የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከንም በኢትዮጵያው ስላለው ወቅታዊ ሁኔታ ይህን ብለዋል። The crisis in Ethiopia also puts the stability of the Horn of Africa at risk. We continue to engage, uh, with all parties. በኢትዮጵያ ያለው ሁኔታ በአፍሪካ ቀንድ ያለውን መረጋጋት ለአደጋ አጋልጦታል። ከአጋሮቻችን ጋር ሆነን በአካባቢው ያሉ ሁሉም ወገኖች ያለምንም ቅድመ ሁኔታ ተኩስ በማቆም ለሰላማዊ ድርድር እንዲቀመጡ የምናደርገውን ማበረታታት እንቀጥላለን። መፍትሔ ለማፈላለግ የተለያዩ ወገኖችን በማነጋገር ላይ የሚገኙት በአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሊሲንጉ ኦባሳንጆ ትናንት ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንደተናገሩት ለፖለቲካዊ መፍትሄ እድሉ ቢኖርም ያለችው ቀዳዳ ግን በፍጥነት እየጠበበች ነው ብለዋል። አድማጮች ወደ ተከታዩ ከዚሁ ጋር ወደ ተያያዘው ዘገባ ነው የምናልፈው። የሀገሪቱን ህግ በመተላለፍ እንጂ የተባበሩት መንግስታት ሰራተኛ በመሆናቸውና በድርጅቱ ስራቸው ምክንያት የታሰሩ የሉም ሲል የኢትዮጵያ መንግስት አስታውቋል። የተባበሩት መንግስታት ድርጅት በትላንትናው እለት በዚሁ በሰጠውና አሁን ባደመጣችሁት መግለጫ አስራ ስድስት ኢትዮጵያውያን የድርጅቱ ሰራተኞች መታሰራቸውን ማስታወቁ ይታወሳል። በዚህ ጉዳይ ላይ ለአሜሪካ ድምጽ ማብራሪያ እየሰጡን የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የሀገሪቱን ህግ በተለይም የአስቸኳይ ጊዜ አዋጁን በመተላለፍ የታሰሩ ሰዎች ውስጥ የተባበሩት መንግስታት ድርጅት ሰራተኞች ሊኖሩ እንደሚችሉ ጠቁመዋል ይሁን እንጂ ከተባበሩት መንግስታት ድርጅት ስራ ወይም ከማንነት ጋር በተያያዘ የታሰረ ሰው የለም ብለዋል ኬኔዲ አባተ ዝርዝሩን ያሰማናል የተባበሩት መንግስታት ቃል አቀባይ ስቴፋን ጁጃሪክ ታስረዋል ያሏቸውን ኢትዮጵያውያን የተመድ ሰራተኞች በተመለከተ ለአሜሪካ ድምጽ ምላሽ የሰጡት የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የሀገሪቱን ሕግ በመተላለፍ እንጂ በተመድ ሰራተኝነታቸውና ከድርጅቱ ጋር በተያያዘ ስራቸው የታሰሩ የሉም ሲሉ ተናግረዋል። የተመድ ሰራተኛ ሆነው የታሰረ የለም። በተመድ ስም ኢትዮጵያውያን ናቸው በራሳቸው ሀገሪቱን ህግ በመተላለፍ የታሰሩ አሉ። ኢትዮጵያውያን ሆኑ እነዛ ተመድ ሊሰሩ ይችላሉ። ሌላ መስሪያ ቤት ሊሰሩ ይችላሉ። ከሚሰሩበት መስሪያ ቤት ስራና ከራሳቸው የስራ ሁኔታ አኳያ ሳይሆን ህግን በመተላለፍ የታሰሩ አሉ። እዛ ውስጥ ሊኖሩ ይችሉ ሆናል እንግዲህ የተመድ ሰራተኞች እንጂ የተመድ ሰራተኛ በመሆናቸው ምክንያት የታሰረ የለም። ህግን በመተላለፍ ታስረዋል ከተባሉት ሰዎች መካከል የተባበሩት መንግስታት ሰራተኞች ይገኙ እንደሆን በመንግስት በኩል የሚታወቅ ነገር ስለመኖሩ ላነሳውላቸው ጥያቄ ዶክተር ለገሰ ተከታዩን ምላሽ ሰጥተዋል። ሎካል ሰዎች ናቸው፣ ኢትዮጵያውያን ናቸው። ለምን ማረጋገጥ ያስፈልገናል? እኛ ተመድ ስራ ይስራል። የተመድ ሰራተኛ በመሆኑ የታሰረ ሰው የለ። የተመድ ሰራተኛ በመሆኑ ከተመድ ስራ ጋር ባህሪ ጋር የተያያዘ የሚገናኝ በዛ የታሰረ የምናውቀው ሰው የለም። ግን የተመድ ሰራተኛ ሊሆን ይችላል፣ የሆነ ሌላ ተቋም ሰራተኛ ሊሆን ይችላል። ኢትዮጵያ የሆነው ህግ የተላለፈ የታሰሩ አሉ። ያ ደግሞ ህግን በመተላለፍ እንጂ የተመድ በመሆን ወይም የሌላ ተቋም በመሆን አይደለም። ይሄ በፖሊስ በጥርጣሬ ያሰራቸው ህግን የተላለፉ በተለይም ከአስቸኳይ ጊዜ አዋጁ ጋር በተያያዘ የተከለከሉ ድርጊቶችን የፈጸሙ የተያዙ የታሰሩ የተጠረጠሩና የተያዙ ሰዎች አሉ። እነዚህ ግን ኢትዮጵያውያን ናቸው። በቅርቡ በመላው ሀገሪቱ ተግባራዊ የሆነው የአስቸኳይ ጊዜ አዋጅ ከሽብር ቡድኖች ጋር ይተባበራሉ ተብሎ ምክንያታዊ በሆነ መልኩ የተጠረጠረ ማንኛውም ሰው ያለ ፍርድ ቤት ትዕዛዝ በቁጥጥር ስር ሊውል እንደሚችል ይደነግጋል። ይህን ተከትሎም በአዲስ አበባና በሌሎች የኢትዮጵያ አካባቢዎችም ፖሊስ በጥርጣሬ በርካታ ሰዎችን በቁጥጥር ስር እያዋለ እንደሆነ የተለያዩ ምንጮች ይገልጻሉ። በአዲስ አበባ ታስረዋል ከተባሉ ኢትዮጵያውያን የተመድ ሰራተኞች ጋር በተያያዘ ትናንት በነበራቸው መግለጫ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ለተነሳላቸው ጥያቄ በሰጡት ምላሽ ስለ ጉዳዩ መስማታቸውን ጠቁመዋል። ከእስራቱ ጋር በተያያዘ የወጡት ሪፖርቶች እስራቱ የተፈጸመው ማንነትን መሰረት በማድረግ እንደሆነ የሚጠቁሙ እንደሚመስሉም የገለጹት ፕራይስ ይህ ጉዳይ ከተረጋገጠ ዩናይትድ ስቴትስ ድርጊቱን እንደምታወግዝ ተናግረዋል። የመንግስት የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ግን ተፈጽሟል የተባለው የተመድ ሰራተኞች ስርዓት ከማንነት ጋር የተያያዘ ነው መባሉን ተቃውመዋል። ህግ መተላለፍ በማንነት ይሆናል? የማንኛውም ሰው ህግ እስከተላለፈ ድረስ እንደ ማንኛውም ዜጋ ይጠይቃል እንጂ ማንነትን ታርጌት ያደረገ ነገር የለም። የዓለም አቀፍና የሀገሪቱን ህጎች ተላልፈዋል በሚል የኢትዮጵያ መንግስት መስከረም ወር ላይ ሰባት ከፍተኛ የተባበሩት መንግስታት አመራሮችን ከሀገሪቱ ማስወጣቱ ይታወሳል። የኢትዮጵያ መንግስት ህግን በመተላለፍ ለህወሓት የተለያዩ ድጋፎችን የሚያደርጉ የተባበሩት መንግስታትን ጨምሮ የተለያዩ ዓለም አቀፍ ድርጅቶች አመራሮችና ሰራተኞች መኖራቸውን በመግለጽ በተለያዩ ጊዜያት ወቀሳ ሲያሰማ መቆየቱ የሚታወቅ ነው። የመንግስታቱ ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ከትናንት በስቲያ ሰኞ ጥቅምት 29 ባደረገው ስብሰባ ላይ ንግግር ያደረጉት በተመድ የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀሥላሴ አሁንም ድረስ ለህወሀት በግልጽ ድጋፍ የሚያደርጉ የዓለም አቀፍ ድርጅቶች መሪዎችና አባላት መኖራቸውን ተናግረው፣ እነዚህ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። ይሁን እንጂ ከውጭ ኃይሎች ድጋፍ ያገኛል መባሉን ህወሀት ከዚህ ቀደም በተደጋጋሚ ማስተባበሉ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ Addis uh, Ababa.